የዲደብሊው ዜና። ሰላም ጤና ስጥልን። ውድ አድማጮች እንደምናመሻችሁ። ዜና እናሰማለን። በቅድሚያም ዋና ዋናዎቹም የተባበሩት መንግስታት የምግብ ፕሮግራም በኢትዮጵያ ከግማሽ ሚሊዮን ለሚልቁ የተመጣጠነ ምግብ የሚያስፈልጋቸው እናቶችና ሕጻናት ሲሰጥ የነበረውን የምግብ እርዳታ ሊያቆም መሆኑን አስታወቀ። ድርጅቱ እርዳታውን የሚያቆመው በገንዘብ እጥረት መሆኑን አመልክቷል። የሱዳን ፈጥኖ ደራሽ ኃይሎች ከካርቱም 800 ኪሎ ሜትሮችን ርቃ በምትገኘው በዳርፉር ግዛት በፈጸሙት ጥቃት ከ30 በላይ ሲቪሎች መገደላቸውን የሲቪሎች መከላከያ ኮሚቴ የተባለ ቡድን አስታወቀም። ቡድኑ ለአሶሺየትድ ፕሬስ እንዳለው በጥቃቱ ቁጥራቸው በውል ያታወቁም ቆስሏል። ትላንት በ88 ዓመታቸው ያረፉት የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ የቀብር ሥነ ሥርዓት በሚቀጥለው ቅዳሜ እንደሚፈጸም የቫቲካን ባለሥልጣናት ዛሬ አስታወቁም። እስራኤል በጋዛ ሰርጥ በፈጸመችው ጥቃት ቢያንስ 14 ፍልስጤማውያን መገደላቸውን የጃባሊያ ከተማ አስተዳዳሪ ገለጹም። ከሟቾቹ አብዛኛዎቹ ሕፃናትና ሴቶች ናቸው ተብሏል። ሩሲያ በዩክሬን ዛፓሪዚያ ግዛት በፈጸመችው የተመሪ ሚሳይል ጥቃት አንዲት ሴት መገደሏንና 15 መቁሰላቸውን የዩክሬን ባለሥልጣናት አስታወቁም። በጥቃቱ የመኖሪያ ቤቶችን ጨምሮ የሲቪል መሠረተ ልማቶች ላይ ጉዳት መድረሱንም ዜና ወክለዋል። ዜና በዝርዝር የተባበሩት መንግስታት የዓለም ምግብ ድርጅት በኢትዮጵያ ከግማሽ ሚሊዮን ለሚልቁ የተመጣጠነ ምግብ ለሚያስፈልጋቸው እናቶችና ሕፃናት የሚሰጥ የቆየውን እርዳታ ሊያቆም መሆኑን አስታወቀም። ድርጅቱ እርዳታውን የሚያቆመው በገንዘብ እጥረት መሆኑን አመልክቷል። ድርጅቱ ያወጣውን መግለጫን ጠቅሶ አዣንስ ፍራንስ ፕረስ እንደዘገበው ለድጋፉ የሚውል ገንዘብ ካልተገኘ በሚቀጥሉት ሳምንታት በኢትዮጵያ 3.6 ሚሊዮን ዜጎች ለምግብ እጥረት ሊጋለጡ ይቻላል ሲል አስጠንቅቋል። በአሁኑ ወቅት ለ650 እናቶችና ሕፃናት ሲሰጥ የነበረው የተመጣጠነ ምግብ እርዳታ በገንዘብ እጥረት ምክንያት ለማቆም መገደዱንም አክሏል። የተባበሩት መንግስታት የምግብ ድርጅት በያዝነው የጎርጎሮሳውያን 2025 ዓ.ም ወደ 2 ሚሊዮን ለሚሆኑ እናቶችና ህጻናት የተመጣጠነ ምግብ ድጋፍ ለማድረግ አቅዶ የነበረ ሲሆን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀገራቸው ለድርጅቱ ትሰጥ የነበረውን የገንዘብ ድጋፍ በማቋረጣቸው ይህን እቅዱን ማሳካት እንዳልቻለ መግለጹን ዜናው አክለዋል። የሱዳን ፈጥኖ ድራሽ ኃይሎች ከካርቱም 800 ኪሎ ሜትሮች ርቃ በምትገኘው በዳርፉር ግዛት በፈጸሙት ጥቃት ከ30 በላይ ሲቪሎች መገደላቸውን የሲቪሎች መከላከያ ኮሚቴ የተባለ ቡድን አስታወቀም። ቡድኑ ለአሶሺየትድ ፕሬስ እንዳለው በጥቃቱ ቁርጥራቸው በውል ያልታወቀ ሰዎችም ተገለዋል። የሱዳን ፈጥኖ ድራሽ ኃይሎች የሰሜን ዳርፎር ዋና ከተማ በሆነችው አልፋሼር ከተማ ላይ በትናንትና ዕለት መጠነ ሰፊ የተባለለት ጥቃት መፈጸም ናቸውም ታውቋል። የፈጥኖ ድራሽ ኃይሎች በአካባቢው አዲስ ጥቃት በመፈጸም በገበያ ቦታዎችና በመኖሪያ መንደሮች ላይ ከባድ ውድመት አድርሰዋል ነው የተባለው። ሁለት ዓመታትን ባስቆጠረው የእርስ በርስ ጦርነት በዳርፉር ግዛት ብቻ ከ24 ሺ በላይ ሲቪሎች መገደላቸውን የተባበሩት መንግስታት ድርጅት ያወጣው መረጃ ያመላክታል። ትላንት በ88 ዓመታቸው ያረፉት የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳስ ፍራንሲስ የቀብር ስነ ስርዓት በሚቀጥለው ቅዳሜ እንደሚፈጸም የቫቲካን ባለሥልጣናት አስታወቁም። የቫቲካን ካርዲናሎች ዛሬ ተሰብስበው በወሰኑት መሠረት የርዕሰ ሊቃነ ጳጳሱ ቀብር የሚፈጸመው ሮም በሚገኝ ቅድስት ማርያም ቤተ ክርስቲያን ነው። የቀብር ስነ ስርዓቱ በቅድስት ማርያም ቤተ ክርስቲያን እንዲሆን የተወሰነው ሊቀ ጳጳሱ በህይወት እያሉ በሰጡት የኑዛዜ ቃል መሰረት እንደሆነ ዜናው አክሏል። በቀብር ስነ ስርዓቱ በርካታ የዓለም መሪዎችና ዲፕሎማቶች ይገኛሉ ተብሎ ይጠበቃል። ርዕሰ ሊቃነ ጳጳሳት ፍራንሲስ እንደ ጎርጎሮሳውያን አቆጣጠር ከ221 ጀምሮ በተለያዩ ህመሞች ሲሰቃዩ የነበረ ሲሆን በተለይ ዘንድሮ ለረዥም ጊዜ በሆስፒታል ተኝተው በህክምና ሲረዱ ቆይተው ትላንት በህመም ሲረዱበት በነበረው ጊዜ ከዚህ ዓለም በሞት መለየታቸው ይታወቃል። በተያያዘ ዜና የጣሊያን ብሔራዊ ኦሎምፒክ ኮሚቴ በሳምንቱ መጨረሻ ሊካሄድ ታቅደው የነበሩ ውድድሮች እንዲሰረዙ ማድረጉን አስታውቋል። የኦሎምፒክ ኮሚቴው እዚህ ውሳኔ ላይ የደረሰው የጣሊያን መንግስት በሀገሪቱ የአምስት ቀናት ብሔራዊ ሀዘን ማወጁን ተከትሎ ነው። ይህ ዶች በለ ነው። እስራኤል በጋዛ ሰርጥ በፈጸመችው ጥቃት ቢያንስ 14 ፍልስጤማውያን መገደላቸውን የጃባሊያ ከተማ አስተዳዳሪ ገለጹም። ከሟቾቹ አብዛኛዎቹ ሕፃናትና ሴቶች ናቸው ተብሏል። በጥቃቱ ከግብፅና ቀጠር በእርዳታ የተገኙ ቡልደዞሮችን ጨምሮ በርካታ የሕንፃ መሳሪያ ማሽኖችን ማውደሟን ተገልጿል። የሕንፃ መሳሪያ ማሽኖቹ በእስራኤል የአየርና የከባድ መሳሪያ ድብደባ የወደሙ ሕንፃዎችን ለመጠራረግና አደጋዎች ሲደርሱ ተጎጂዎችን ከፍርስራሾች ለማውጣት ይውሉ እንደነበር የከተማዋ ማዘጋጃ ቤት ለአሶሺኤትድ ፕሬስ ገልጿል። በተመሳሳይ ዜና እስራኤል በሊባኖስ በፈጸመቸው ጥቃት ሁለት ታጣቂዎች መገደላቸውን ታውቋል። ታጣቂዎቹ የተገደሉት በመኪና ይጓዙ በነበረበት ወቅት በተፈጸመባቸው የሰው አልባ የጦር አውሮፕላን ጥቃት መሆኑን ታውቋል። ጥቃቱ የተፈጸመው ከዋና ከተማዋ ቤሩት በስተደቡብ 20 ኪሎ ሜትሮችን ርቃ በምትገኘው የባወርታ ከተማ ነው፣ በሊባኖስ ሲሆን፣ በጋዛ ለተፈጸመው ጥቃትና የሰዎች ሞት የእስራኤል መከላከያ ሰራዊት እስካሁን ያለው ነገር የለም። ሐማስ ተደራዳሪዎቹን ወደ ካይሮ እንደላከ አስታወቀም። በካይሮ ይካሄዳል የተባለው ድርድር በጋዛ አዲስ የተኩስ አቁም ስምምነት ላይ ለመድረስ ነው ተብሏል። አንድ ስማቸው ያልተገለጸ የሐማስ ከፍተኛ ባለሥልጣን ለአዣንስ ፍራንስ ፕረስ ዛሬ እንደገለጹት የሐማስ ተደራዳሪዎች ከእስራኤል ጋር አዲስ የተኩስ አቁም ስምምነት ላይ ለመድረስ የሚያስችል የተባለለት ውይይት ከግብፅ ባለሥልጣናት ጋር ለማካሄድ ነው ወደ ካይሮ ያቀኑት። ሩሲያ በዩክሬን ዛፓሬዚያ ግዛት በፈጸመችው የተመሪ ሚሳይል ጥቃት አንዲት ሴት መገደሏንና 15 መቁሰላቸውን ዩክሬን አስታወቀች። በጥቃቱ የመኖሪያ ቤቶችን ጨምሮ የሲቪል መሠረተ ልማቶች ላይ ጉዳት መድረሱንም ዜናው አክሏል። ሩሲያ ለጥቃቱ የተጠቀመችበት ዘመናዊ የተባለለት ተመሪ ሚሳይል የዩክሬን የአየር መከላከያ ምድብተኞች ሚሳይሉን ለማክሸፍ አስቸጋሪ እንደሆነባቸው ሮይተርስ ዘግቧል። በተመሳሳይ ዜና ሩሲያ የዩክሬን ግዛት በሆነችው ኦዴሳ በፈጸመችው ጥቃት ቁጥራቸው በውል ያልታወቀ ሲቪሎች ላይ የመቁሰል አደጋ መድረሱን የአካባቢው ባለሥልጣናት አስታወቁም። በጥቃቱ በርካታ መኖሪያ ቤቶችም ወድመዋል ነው የተባለው። የኦዴሳ ገዢ ኦላ ኪፐር በቴሌግራም ገጻቸው ያስነበቡትን ጠቅሶ የጀርመን ዜና አገልግሎት እንደዘገበው ትላንት ሌሊት ለዛሬ አጥቢያ በተፈጸመ መጠነ ሰፊ የድሮን ጥቃት ትምህርት ቤቶች፣ የመኖሪያ ሕንፃዎችና የግል መኪኖች ተቃጥለዋል። ለጥቃቱ ከተሰማሩት 54 የሩሲያ ሰው አልባ አውሮፕላኖች 38ቱን መጥቶ መጣሉን የዩክሬን ጦር አስታውቀዋል። ይህ በእንዲህ እንዳለ ሩሲያ በዩክሬን ምስራቃዊ ግዛት በዶኔስክ ዞን የምትገኘው አንዲት መንደር መያዟን አስታውቃለች። ስለ መንደሯ መያዝ ከዩክሬን ባለሥልጣናት የተሰጠ ማስተባበያም ሆነ ማረጋገጫ የለም። የዩክሬን አጋር የሚባሉ ሀገራት በመጪው ረቡዕ በለንደን ተገናኝተው ሊመክሩ ነው። አንድ ስማቸው እንዲጠቀስ ያልፈለጉ የዩክሬን ከፍተኛ ባለሥልጣን ለአዣንስ ፍራንስ ፕረስ የዜና ወኪል እንዳሉት የረቡዕ ስብሰባ ሶስት ዓመታትን የዘለቀው የሩሲያና የዩክሬን ጦርነት እንዲቆም አሜሪካ የጀመረችውን ጫና ተከትሎ ነው። ይሁንና ባለሥልጣኑ ዩክሬንን ወክለው የሚሳተፉ ባለሥልጣን ማን እንደሆኑና ዝርዝር የውይይት አጀንዳዎችን ከመግለጽ ተቆጥቧል። በሌላ ዜና የአሜሪካው ልዑክ ስቲቭ ዊትኮፍ በሳምንቱ መጨረሻ ወደ ሞስኮ ያመራሉ ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ሲመጡ የሩሲያና የዩክሬን ጦርነት በቀናት ጊዜ ውስጥ አስቆመዋለሁ ብለው የነበረ ቢሆንም ጦርነቱ እስካሁን እንዳላባራ ዜና ወክሏል። ይህ ዶች በለ ነው። አድማጮች፣ ዜናውን ለማጠቃለል ዋና ዋናዎችን አንዴ በድጋሚ ላስታውሳችሁ የተባበሩት መንግስታት የምግብ ድርጅት በኢትዮጵያ ከግማሽ ሚሊዮን ለሚልቁ የተመጣጠነ ምግብ ለሚያስፈልጋቸው እናቶችና ሕፃናት ሲሰጥ የነበረውን የምግብ እርዳታ ሊያቆም መሆኑን አስታወቀ። ድርጅቱ እርዳታውን የሚያቆመው በገንዘብ እጥረት መሆኑን አመላክቷል። የሱዳን ፈጥኖ ደራሽ ኃይሎች ከካርቱም 800 ኪሎ ሜትሮችን ርቃ በምትገኘው በዳርፉር ግዛት በፈጸሙት ጥቃት ከ30 በላይ ሲቪሎች መገደላቸውን የሲቪሎች መከላከያ ኮሚቴ የተባለ ቡድን አስታወቀም። ትላንት በ88 ዓመታቸው ያረፉት የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳስ ፍራንሲስ የቀብር ሥነ ሥርዓት በሚቀጥለው ቅዳሜ እንደሚፈጸም የቫቲካን ባለስልጣናት ዛሬ አስታወቁም። እስራኤል በጋዛ ሰርጥ በፈጸመችው ጥቃት ቢያንስ 14 ፊልስጤማውያን መገደላቸውን የጀባሊያ ከተማ አስተዳዳሪ ገለጹ። ከሟቾቹ አብዛኛዎቹ ሕፃናትና ሴቶች ናቸው። ሩሲያ በዩክሬን ዛፓሬዚያ ግዛት በፈጸመችው የተመሪ ሚሳይል ጥቃት አንዲት ሴት መገደላንና 15 መቁሰላቸውን ዩክሬን አስታወቀች። በጥቃቱ የመኖሪያ ቤቶችን ጨምሮ የሲቪል መሠረተ ልማቶች ላይ ጉዳት መድረሱንም ዜናው አክለዋል። ዜናው በዚሁ አበቃ።